ቮይስ ኦፍ አሜሪካ። የአስቸኳይ ጊዜ አዋጁ እንዲቀጥል ህዝቡ ፈቃዱን ሰጥቷል የሚለው የመንግስት መረጃ ህዝብን መናቅ ያመነጨው ነው ሲሉ አንድ እውቅ የተቃዋሚ መሪ ነቅፈዋል። የአዋጁን እድሜ ለማራዘም የተሰጡ ምክንያቶች እርስ በርሳቸው የሚጣረሱ እንደሆኑም ገልጸዋል። ሌላው የተቃዋሚ ፓርቲ በበኩል መሪ በበኩላቸው ሰሞኑን በገዢው ፓርቲና በመንግስት የተወሰኑ ውሳኔዎች በሀገሪቱ የፖለቲካ ህዋ ላይ ከባድ አሉታዊ ተጽዕኖ ያሳድራሉ ብለዋል። ዝርዝሩን መለስካቸው አማሃይዟል የኢትዮጵያው ፓርላማ የህዝብ ተወካዮች ምክር ቤት ላለፉት ስድስት ወራት በስራ ላይ የቆየውን የአስቸኳይ ጊዜ አዋጅ ለሚቀጥሉት አራት ወራት እንዲዘልቅ ዛሬ ወስኗል። ይህን የፓርላማውን ውሳኔ አስመልክቶ ቪኦኤ የጥቂት የተቃዋሚ ፓርቲ መሪዎችን አስተያየት ጠይቋል። ላለፉት 25 ዓመታት በተቃዋሚ ፓርቲ መሪነት የዘለቁት ፕሮፌሰር በየነ ጴጥሮስ በአሁኑ ወቅትም የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ መሪ ናቸው። በሳቸው አስተያየት በኮማንድ ፖስት ትዕዛዝ ስር ተገኝቷል የተባለው ሰላም፣ መረጋጋትና የመሳሰሉ መልካም ውጤቶች የተባሉት ተገኝተዋል የሚባል ከሆነ አንድምታው ምንድን ነው ብሎ መጠየቅ ያስፈልጋል ይላሉ። ወይስ ውጤቶቹ የተገኙት የህዝብን ጥያቄ በመመለስ ነው ሲሉ መልሱን እራሳቸው ይሰጣሉ። እና አንድምታው በጣም የሚያሳዝንም የሚያሳጥርም ነው። የሀገር በጦር ትዕዛዝ ስለሆነ ነው እንግዲህ ማድረግ የሚችለው የምለውን ትርጉም መስጠቱ በእጅጉ ያሳስበናል። ይህንን እኔ ውጤት አድርጌ ያልወስተውም በአስገዳጅነት የተገኘ ውጤትን እንደ ፍሬ ነገር አድርጎ ማቅረቡ እንደ ምክንያትነት መቆጠሩ አይታየኝ። አዋጁ በአንድ በኩል መልካም ውጤት አስመዝግበዋል እያሉ በሌላው በኩል ደግሞ ዛሬም በሀገሪቱ አንዳንድ ክፍሎች የጸጥታ ችግር አለ ብሎ አዋጁን ማስከተሉ እርስ በርሱ የሚምታታ ነው ይላሉ ፕሮፌሰር በየነ ጴጥሮስ። የተባለው አካባቢ ይዘና ሊሉ እንደሆነ ነው እንጂ ሰጥለት ብሎ የአዋጅም ውጤት አስመዘገበ በሚባለው በመላ ሀገሪቱ ይህንን ነገር ማስቀጠሉ ራሱ የሚታረስ ነው። ምን ስለሆነ ነው? ምን የፈራው እኮ ምንም በሽታም አላሰማም። ስለዚህ ተረጋግጧል፣ ውጤት ተመዝግበዋል እየተባለ ደግሞ ሀገር አቀፍ አድርጎ ማስቀጠሉ ይህ ራሱ እርስ በራሱ የተምታታ ነው። የአስቸኳይ ጊዜ አዋጁ እንዲቀጥል ብዙሀኑ የኢትዮጵያ ህዝብ ፈቃዱን ሰጥቷል የሚለው ምክንያት ግን ለኢትዮጵያ ህዝብ ንቀት ነው ብለውታል። የዚህ አይነት ምንድን ነው የአሰራር ስልቱን በሌለበት ሀገር ያንን የህዝብን በዚህ ጉዳይ ላይ አይንተን ለዝም ፍላጎት ስለሆነ ነው ማለቱ ይሄ ለኢትዮጵያ ህዝብ በእውነቱ ንቀት ነው። ምንም እንደው የተባለውን ሁሉም እንደ ወረደ ይቀበላል፣ ያምናል የምር ታሳቢ ይዘው ካልሆነ ፖሊንግ ምን እንደሆን አቋም፣ ዳሰሳ፣ አስተሳሰብ፣ ስሜት የሰውን እንትነ ዳሶ ማወቅ ምን ማለት እንደሆን ለምናቅ ሰዎች ይሄ ራሱን የቻለ ሳይንሳዊ አካሄድ አለው አሰራር አለው እና ይሄ እዚያ ገላ ላይ ለመደረጉ እኛ የምናቀው ነገር የለም፣ ያለመደረጉ ነው የምናውቀው። የአስቸኳይ ጊዜ አዋጅን እድሜ ለማራዘም ምክንያቶች ናቸው የተባሉት ሁሉም ቢሆኑ ትክክል አይመስሉኝም የሚሉት ደግሞ የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋ ናቸው። ህዝብ መብቴ በአዋጅ ይገደብ የሚል ይሁንታም ይሰጣል ብዬ አላምንም የሚሉት አቶ ያሸዋስ ሰሞኑን ገዥ ፓርቲም ሆነ መንግስት የወሰኗቸው ውሳኔዎች ከባድ አሉታዊ ተጽዕኖ እንደሚኖራቸው ይናገራሉ። ኢህአዴግ ትናንትና በትርድሩ ላይ የወሰነው ነገር ዛሬም የአስቸኳይ ጊዜ አዋጅም እንደገና ለአራት ወር ለማራዘም የወሰነው ነው እንደ የህዝብ ምናምን የሚለው ልትሆና በአጠቃላይ በሀገሪቱ አስተዳደር ላይ በተለይ እንደ ፓርቲ ፓርቲዎች እንቅስቃሴ ላይ ህዝቡ ራሱ አደጋ ላይ ነው ያለው ያስቀጥላሉ ወይ? የሚለውንም እንደገና እንድናስብበት የሚያደርግ ነው የሮብና የሀሙስ ውሳኔዎች። በቅርቡ የአስቸኳይ ጊዜ አዋጅ ኮማንድ ፖስት ሴክሬታሪያት ኃላፊና የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ለሀገር ውስጥ መገናኛ ብዙሀን እንደገለጹት በአዋጁ የተጣሉ አንዳንድ የመብት ገደቦች እንደተነሱ አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።